መንግስት የፖለቲካ አመራሮችና ግለሰቦች እፈታለሁ ማለቱን ተስፋንና ስጋትን አጭረዋል። አብዛኞቹ የፖለቲካ አመራሮችና ግለሰቦች የተከሰሱት በፀረ ሽብር ህግ በመሆኑ የምህረት አዋጅ ደግሞ ምህረትን ከነፈጋቸው ክሶች አንዱ ፀረ ሽብር ህግ በመሆኑ በተለይ በታሳሪ ቤተሰቦች ስጋትን ደቅኗል። ጉዳያቸው ገና በፍርድ ሂደት ባሉ ተከሳሾች አቃቢ ህግ በማንኛውም ጊዜ ክሱን ሊያቋርጥ እንደሚችል የህግ ባለሙያው የሆኑት አቶ ተማማባ ቡልጉ ያስረዳሉ ማቋረጡ አጋቢ ህግ በወንጀለኛ መጫ መስራቱ ህግ ላይ በግልጽ የተጠቀሰ ስለሆነ የትኛውም ጊዜ ክስ ማንሳት ስለሚችሉ የትኛውንም ጉዳይ መንግስት ክስ ማንሳት ይችላል። ክስ አቋርጦ ሊለቃቸው ይችላል። እሱ ችግር ያለበት አይመስለኝም። በጸረ ሽብር ህግ የታሰሩ ቤተሰቦች ስጋት ተገቢ መሆኑን የገለጹት አቶ ተማም አባ ቡልጉ መንግስት ህግን እስከ ማሻሻል የሚደርስ እርምጃ መውሰድ እንዳለበት ያሳስባሉ። ህግ አንጻር የእነዚህ ሰዎች ስጋት እንግዲህ ተገቢ ይመስለኛል ግን ምንድነው መደረግ ያለበት ጉዳዩ መሆን የነበረበት ከህግ አንፃር ብቻ መሆን አልነበረበትም ከፖለቲካ አንጻርም ታይቶ ከህግ ጉዳዮችም አልፎ ሁሉንም ሰዎች እንዲያጠቃልል መደረግ አለበት አሁንም እንደዛ ይደረጋል ብለን ነው ግዲህ ተስፋ የምናደርገው ምክንያቱም በህግ ደረጃ ሊፈቱና አይፈቱም በምህረት ደረጃ የማይፈቱ ተብሎ የተዘረዘሩ ሰዎች አሉ በእርግጥ ያን ተላልፎ በፀረ ሽብር አዋጅ የተከሰሱ ሰዎች ነው። እንግዲህ አንደኛው ከእነሱ ውስጥ በነ አቡበከር ጊዜ ያው የተወሰኑ ሰዎች ተፈተዋል። በዛ ደረጃም ተፈጽመዋል። በዛ መሰረት ሊፈጸም ይችላል ማለት ነው። እንደ ፕሬዚደንት ሊቀመጥ የሚችል ነው። አንድ ማሳያ ሊቀመጥ ይችላል። ግን መሆን ነው ያለበት፣ ሁሉም ሰዎች ናቸው መፈታት ያለባቸው። ከዚህ ጋር በተያያዘ ማለት ነው። በህግ ጉዳይ ብቻ አይደለም መታየት ያለበት፣ ከህግ አልፎ ህግ ማለት በፖለቲካ ውሳኔ ያገኙ ጉዳዮች የሚጠቃለሉበት ነው። በህግ መሰረት መስራት የፖለቲካ ውሳኔ ነው መሰጠት ያለበት፣ ህግንም በመሻል ጨምሮ፣ አሰራሮችን በማሻሻል ጨምሮ፣ ተቋማትን አፍርሶ በማስተካከል ጨምሮ እሱ ነው መሰራት ያለበት። የፖለቲካ መፍትሄ ነው መሰራት ያለበት፣ የህግ መፍትሄ አይመስለኝም አሁን ኢትዮጵያ ላለችበት ጉዳይ። በህግ መሰረት በመስራት ብቻ ሳይሆን ከህግም አልፎ ህጎቹን በማሻሻል ጭምር ተቋሞችን በማስተካከል ጭምር አሰራሮችን በማስተካከል ጭምር ነው መሰራት ያለበት ብዬ የማስበው። አሁን አገሪቱ ያለችበት ሁኔታ ይህን የሚፈልግ ይመስለኛል። የምህረትና ክስ የማቋረጥ ሂደቱ ማንን ያካትታል፣ በተለይ ጋዜጠኞችስ የሚል አሁንም እያወያየ ያለና ምላሽ የሚፈልግ ጉዳይ መሆኑን ለማወቅ ተችሏል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።